የግንቦት ሰባት የፍትህ የነጻነትና የዲሞክራሲ ንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ የመን ውስጥ በመንግስቱ ኃይሎች በቁጥጥር ስር መዋላቸውን ድርጅቱ ትናንትና ባወጣው መግለጫ አስታውቋል። ሶሎሞን አባተ ዝርዝሩን ይዟል። ግንቦት ሰባት ትናንት ባወጣው መግለጫው አቶ አንዳርጋቸው የተያዙት ባለፈው ሳምንት ሰኔ 16 መሆኑን በመግለጫው አስታውቋል። ስለ ጉዳዩ እንዲያብራሩልኝ ወደ ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ማምሻውን ደውዬ ነበር። አቶ አንዳርጋቸው ጽጌ ሰንአ ላይ የተያዙበትን ሁኔታ ከማብራራት ይነሳሉ። ዶክተር ብርሃኑ እንግዲህ የመኒያ እስከምናውቀው ድረስ ሰኞ የትራንት ሳምንት ማለት ነው የመኒያ ስምንት መቶ ሀምሳ ሶስት ፍላይት ቁጥር ከዱባይ ወደ ሰንአ በቱ ፎርቲ ሲክስ ፒኤም የለቀቀ አውሮፕላን ይዞ በሰንአ በኩል ወደ ሌላ ሶስተኛ ሀገር ሲሄድ ነው። ሁለት ሰዓት እንትን ነበረ፣ የትራንዚት ነበረ። እዛ በዛ ሰዓት ነው እንግዲህ የየመን ባለስልጣኖች እንዳገቱት ያወቅ ነው። ከዛን ጊዜ ጀምሮ በተለያየ መንገድ ሁኔታውን ለማጣራት እና ዲፕሎማሲያዊ ጫናም ለማድረግ ስንሞክር ቆይተናል። እያደረግን ነው አሁንም ግን ከዝምታ ወደ ሞር ፐብሊክ የሆነ ግፊት ወደ ማድረግ እየተሸጋገርን ነው። ምንድን ነው ወደዚህ የገፋችሁ፣ ወደ ህዝብ መውጣት ለምን ወዲያው አልተናገራችሁም? አቶ አንዳርጋቸው የተገኙበትን ሁኔታ ወይ በመጀመሪያ ለማዋቅ። ኦፍ ኮርስ ሁሉ ጊዜ እንዲህ አይነት ነገር ሀብትም ሲያደርግ ማዋቅ የምትፈልገው ምን እንደሆነ ነው፣ በምን ምክንያት ምንድን ነው ምክንያት አለ ወይ ለማጣራት ትሞክራለህ መጀመሪያ። ምንም ነገር ከማድረጋችን በፊት እኛ በእኛ አሰራር እንደዛ ነው ለማጣራት እንትም ስንል ነበር። የእንግሊዝ ኤምባሲም በቀጥታ ከየመን ባለሥልጣኖች ጋር ተገናኝቶ ሁኔታውን እያጣራ ነበር። እነኝን ነገሮች፣ እነኝን ውጤቶች እየጠበቅን ነበር። ምንድን ነው ምክንያቱ አሉ ለመሆኑ የያዟቸው? ምንም ምንም ምንም ምንም የታወቀ ምክንያት የለም። ምክንያት የሚባልም ነገር ሊኖር አይችልም። ይሄ በዓለም አቀፍ ህግም በፍጹም በጄኔቫ ኮንቬንሽንም ወንጀል የሆነ ነገር ነው፣ እንዲህ ዐይነት ነገር ማድረግ እና የየመን ባለስልጣኖች ለምንድን ነው ይህን ያደረጉት? በምን ምክንያት ነው እስካሁን ለማንም የገለጹት ነገር የራሳችን ጥርጣሪዎች አሉን፣ ግን በእርግጠኛነት እስክናውቅ ድረስ እዛ ውስጥ መግባት አንፈልግም። በትራንዚት ነው እዛ የተገኙት ብለውኛል። እና ከአይሮፕላን ውስጥ ነው ያስወረዷቸው ወይስ በአይሮፕላን ጣቢያው ክፍሎች ውስጥ ነው ነው በአይሮፕላን ጣቢያው ትራንዚት እንትን ውስጥ ነው ነበረው አቶ አንዳርጋቸው ጽጌ ወደ የመን ከመሄዳቸው በፊት አስፈላጊ የሆኑ የጉዞ ፎርማሊቲዎችን አሟልተው ነበር? አዎ፣ ምንም በዛ በኩል ምንም የጉዞ ጥያቄ የጉዞ ፎርማሊቲ ሳታሟላ አውሮፕላን አውሮፕላንም አይችልም ሰው። የጉዞ ፎርማሊቲማ አሟልተው ነው በአውሮፕላን ጥቅ መሄደው። የየመን ባለስልጣናት ሲናገሩ ከጉዞቸው ጋር የተያያዘ ችግር እንዳለባቸው የገለጹት ነገር የለም። ምናልባት ከሰነዶች ጋር የተያያዘ ነው ለዛ አይነት ነገር ያሉት ነገር የለም። እንዳልኩ የእንግሊዝ ኤምባሲ በቀጥታ ከየመን ባለስልጣኖች ጋር ያደረገው እንትን እስካሁን ምንም እንደዚህ ነው፣ በዚህ ምክንያት ነው ምናምን የሚባል ነገር ምንም ነገር የለም። የምናውቀው ነገር ምንም ከቤዛ ጋር የተገናኘ ወር የመንን የሚመለከት ምንም ከህግ ውጭ የሆነ ነገር የተደረገ ነገር የለም። ለዚህ ነው ነገሩን በጣም ግራ የሚያጋባው እና ሌላ ሶስተኛ ወገን በዚህ ጉዳይ ውስጥ ገብቶበት የሚያደርገው ነው ብሎ ለመጠራጠር ያስቻሉ። ለምን የእንግሊዝ መንግስት ገባ? ዶክተር ብርሃኑ አንዳርጋቸው ከረጅም ጊዜ ጀምሮ የእንግሊዝ ዜግነት አለው የሚንቀሳቀሰው በእንግሊዝ ፓስፖርት ነው። ስለዚህ በቀጥታ የእንግሊዝ ዜጋ ስለሆነ የእንግሊዝ ዜጋም ይመለከተዋል። የእንግሊዝ መንግስት የሀገሩን ዜጎች በሚመለከት ስለሚመለከተው ነው የእንግሊዝ ኤምባሲ ራሱ ራሱ አምባሳደሯ ነቼዳ ይህን ምክር የጠየቀችው ሌላ መንግስት ልጆቹም የእንግሊዝ ዜጎች ናቸው። ሌላ የመንግስት አካላትን የሌሎች መንግስታት ወይም ዓለም አቀፍ ተቋማትን ለማነጋገር ያደረጋችሁት ጥረት አለ? በዚህ ጊዜ እንደነኛ አይነት ነገሮች ዝርዝር ውስጥ አንገባም። በጣም ከሰኞ ጀምሮ በጣም ብዙ የተለያዩ ጫናዎች ለማድረግ ስንንቀሳቀስ ነበር፣ እየተንቀሳቀስም ነው። አሁን የተለያዩ አገሮች መንግስቶች፣ የሰብአዊ መብት ተሟጋች ድርጅቶች ወዘተ እነኝን ሁሉ የሚያውቁት እና እየተከታተሉት ያለው ነገር ነው። ዶክተር ብርሃኑ፣ ሌላው በዚሁ በዌብሳይታችሁ ላይ በወጣው መግለጫ ላይ የየመን መንግስት አቶ አንዳርጋቸው ጽጌን ለኢትዮጵያ መንግስት አሳልፎ ሊሰጠው ይችላል የሚል ስጋት አድሮብናል የሚል ሀረግ ሰፍሯል። ከምን መነጨ ይሄ ስጋታችሁ? ብዙ ዝርዝር ነገር ውስጥ ለመግባት አልፈልግም እንጂ አንዳርጋቸው ከተያዘ በኋላ እኛ የምንጠረጥረው የኢትዮጵያ መንግስት እጁ እንዳለበት የሚያስጠረጥረን የተለያዩ ነገሮች አግኝተናል። ከነኙ ስ ለምሳሌ ሰሞኑ ኢትዮጵያ ውስጥ ባለ የኢንተርኔት ሆስት ኤግዛክት ያለበትን እናውቃለን ጌት ህንጻ ቦሌ መንገድ ላይ ከዛ በተንቀሳቀሰ አንዳርጋቸውን አስመልክቶ የተለያዩ ስፓይዌሮች በተለይ ከዚህ በፊትም ሲያደርጉ የነበረው የሀኪንግ ቲም ዴቨሎፕ ያደረገውን ስፓይዌር ለመላክ ሞክረው ደርሰንበታል፣ አግኝተነዋል። ይሄ ትልስም ያለ ፕሮባብሊ የኢትዮጵያ መንግስት ደህንነት መስሪያ ቤት ነው ብለን ነው የምንጠረጥረው። ን ኤግዛክት ሊካሄድ ከምን ቦታ ይሄ ነገር እንደተላከ እናውቃለን። ይሄ ነገር የሆነው በዚህ ሰሞን አንዳርጋቸው ከተያዘ ወዲህ ነው። ስለዚህ በተወሰነ ደረጃ ምናልባት የኢትዮጵያ መንግስት ደህንነት ኃይሎች በአንድ መልኩ ወይም በሌላ የገቡበት ነገር ነው ብለን የምንጠረጥር ካረጉን ነገሮች አንዱ ይሄ ነው። ሌሎችም አሉን ግን እዚህ ውስጥ በዝርዝር አገባበት። ወደ እናንተ ነው የላከው ወይስ ወደ አቶ አንዳርጋቸው አድራሻዎች ነው የላከው? ኖ ኖ ኖ ኛ እሱ ጋር ግንኙነት አላቸው ብሎ ወዳሰቧቸው የተለያዩ ኢሜሎች ነው የላኩት። በዚህ አጋጣሚ ሌሎችም ኢትዮጵያውያን እንዲጠረቀቁ ነው የምነግራቸው። እንዲህ አይነት ስፓይዌሮች በመላክ በሁለት ሁለት በሶስት ቦታ በፍርድ ቤት የተያዙ ጉዳዮች አሉ። ወረጂ እነሱ የኢትዮጵያ መንግስት ይሄን በማድረግ ተደርሶበት በእንግሊዝም ሀገር በአሜሪካንም ሀገር የፍርድ ይዘት የጀመረ ጉዳይ ነው። ይህንን ነገር አሁን በዚህ ሰሞን እንደገና ቀጥለውበታል። ልካ አንዳርጋቸው ከተያዘ በኋላ በሁለት በሶስተኛው ቀን የመጨረሻው የመጣው ትላንትና ነበር። ዶክተር ብርሃኑ ሁሉ ነገሮች ናቸው ብንጠረጥረ ያደረጉን እንደነገሩኝ ይሄ ተላልፎ የመሰጠቱን ጉዳይ ፍንጭ የሰጧችሁ አሰራሮች እንዳሉ ነው። እና ምን ያህል ጠንካራ ነው ይሄ ስጋታችሁ? እንግዲህ እርስዎ በዚህ በዲፕሎማሲያዊ ጥረቱም በሌሎች ጥረቱም ውስጥ ቆይተዋል። በእውነቱ መቼም ህግ ያለበት ሀገር ከሆነ የመን እንዲህ አይነት ነገር በምንም አይነት መንገድ ይደረጋል ብለናና ግን እንደምታውቀው የወያኔ አይነት ወንበዴ መንግስት ባለበት ወያኔ ብቻ አይደለም ወንበዴ፣ ሌሎችም እዛው አካባቢ ያሉ ወንበዴ መንግስቶች ሊኖሩ ይችላሉ፣ እንዲህ አይነት ነገር ላይ የሚተባበሩ። ይህንን በእርግጠኛነት እንዲህ ነው፣ እንደዛ ነው ለማለት የማንችለው ለዚህ ነው ህግ በዛ አካባቢ የህግ የበላይነት የሚባል ነገር በሌለበት ሁኔታ መንግስቶች ምን ሊያደርጉ ይችላሉ ብለህ ለመገመጥ አይቻልም። እኛ የምናውቀው ወያኔን ስለምናውቀው ከምንም ነገር ወደኋላ እንደማይመለሱ ስለምናውቅ ነው። የሚተባበሯቸው ሌሎች መንግስቶች አሉ የሚለው ነው አሁን ጥያቄው። አንዳንድ ምልክቶች ከዚህ በፊት አይተናል። ባለፈው አንድ ወር ምናምን ጊዜ ውስጥ የኖርዌይ ፓስፖርት የያዘ ኢትዮጵያዊ ከጁባ ደቡብ ሱዳን የኢትዮጵያ መንግስት ወስዶ እንትን እንዳደረገው እናውቃለን። ይሄ የተዘገበ ነገር ነው። እንደነኛ አይነት ነገሮች እየተለመዱ እየመጡ ነው። እና ይሄን ደግሞ የሚያደርገው የኢትዮጵያ መንግስት ከሆነ የሚሰጠው የተወሰነ ምልክትም አለ። ትክሉ ምን አይነት ደረጃ ላይ እየደረሰ እንደሆነ እዛ ውስጥ አንገባም እስክናረጋግጥ ድረስ ለአሁኑ ይህንን ነገር እንዲህ አይነት በዓለም አቀፍ ደረጃ የታወቀን ህገወጥ ስራ የየመን መንግስት አያደርግም ብለን እናስባለን። በዛ አሰምሽን ነው የምንንቀሳቀሰው። በዛ አሰምሽን ነው የየመን መንግስት ላይ ጫና ለማሳረፍ እየሞከርን ያለ ነው። በህዝብ ደረጃ የሚደረግ ጫና ለማሳረፍ እየሞከርን ያለ። አቶ አንዳርጋቸው ሰንአ ላይ ተይዟል ከተባለ እንግዲህ አንድ ሳምንት ሆነው ዛሬ ለፍርድ ቀርበዋል። ፍርድ ቤት ወይም እንደዚህ አይነት አካል ምን ወንጀል ሰራ ተብሎ ነው የሚቀርበው? ሰው ሲያዝ ሰው ሲያዝ መቼም በብዙ ሀገሮች ልምድ እንደተያዘ ፍርድ ቤት የሚቀርብባቸው አሰራሮች አሉ። ምናልባት ይሄ ማን ባለስልጣናት አቅርበዋቸው እንደሆነ በሚል ኖ፣ ምንም እንደዚህ አይነት ነገር የለም። ችግሩ እኮ እሱ ነው። ምን እንደሆነ በምን ምክንያት እንደሆነ ምን አደረገ ብለው እንደሆነም እንትን የሚያቀርቡት ነገር የለም። ለዚህ ነው እነኛን ነገሮች አንድና ሁለትን ለመደመር የሞከርኩት ካገኘናቸው አንዳንድ ምልክቶች ከየመን መንግስትም ባሻገር የሆነ ነገር ሊሆን ይችላል የሚለው ጥርጣሬ ውስጥ የከተተ እሱን በደንብ እንትን እስከምንል ድረስ በአሁኑ ጊዜ ምንም እንደዛ አይነት የሚታወቅ ነገር የለም። አቶ አንዳርጋቸው ጽጌ የግንቦት ሰባት መሪ ናቸው እና በዚህ ጊዜ ውስጥ ያጎደለው ነገር በፓርቲው ላይ በድርጅታችሁ ላይ አለ የእሳቸው አለመኖር ሰለሞን ይሄ ትግል ምን አይነት ትግል እንደሆነ አውቀን የገባንበት ነው። ይሄ ትግል በማንም በማንም ግለሰብ ላይ የተመሰረተ አይደለም። ሁላችንም ለዚህ ትግል አስፈላጊዎች ነን። ሁላችንም በጋራ እንደ ድርጅት የሚንቀሳቀስ ነው። ግንቦት ሰባት በግለሰቦች ላይ የተመሰረተ አይደለም። ሶ ይሄ ትግል የበለጠ ያመራል የበለጠ ይከራል የበለጠ እሉ ውስጥ የሚቀጥ እንደሆን ነው እንጂ በምንም አይነት ይህን ትግል ወደኋላ ያደርገዋል ብለው ከቀምጡ በጣም በጣም ተሳስተዋል። ምንድን ነው የምትጠይቁት? አሁን ማንንም ማንንም አካል የየመን መንግስትን ጨምሮ የመን መንግስት ምንም ህጋዊ መሰረት ስለሌለ ልቀቅ ነው። ከዛ ውጪ ምን የመንግስት ቢጠየቀው ምንም ነገር የለም። ህገወጥ ስራ ነው እያደረጋችሁ ያላችሁት። ይህን ነገር ልቀቁ ነ ና ይሄን ካላደረጉና በዚሁ የሚቀጥሉ ከሆነ ወይም አሳልፎ የሚሰጡ ከሆነ ከዛ በኋላ ያለውን ቀጥላ የምናደርጋቸው ነገሮች ናቸው። የኢትዮጵያን ህዝብ በተለይ በውጭ ሀገር የሚገኙ ኢትዮጵያውያንን ከነገ ጀምሮ ፎርማል የሆነ ካምፔን እንጀምራለን። በየመን ኤምባሲዎች ላይ ሁሉም ቦታ ሀምሳ ዘጠኝ ኤምባሲዎች የየመን ኤምባሲዎች ያሉ በዓለም ላይ እነኝህን ሀምሳ ዘጠኝ ኤምባሲዎች በየሀገሩ ያሉ ኢትዮጵያውያን በሁሉም መልክ በነኝ ኤምባሲዎች ላይ ጫና እንዲያደርጉና የመን እየሰራ ያለው ነገር ህገወጥ እና ዓለም አቀፍ ህግን በፍጹም የሚዛረር ነገር መሆኑን ማሳየት እና እንደዚህ አይነት ህዝባዊ ጫና ማድረግ ነው። አሁን ስራችን ኢትዮጵያውያን በያሉበት የምንጠይቀው በነኝ እንቅስቃሴዎች እያካባቢው በየከተማው እንዲንቀሳቀሱ ይሄ ነው። አሁን የመጀመሪያው ስራችን ገና ይሄ ደረጃ በደረጃ ዴቨሎፕ እያደረገ የሚሄድ እንቅስቃሴ ነው። ለአሁኑ ግን ከዚህ በላይ መናገር አልፈልግም። በዚሁ መግለጫችሁ ላይ ዶክተር ብርሃኑ በየመን መንግስት አልሰማ ባይነት አቶ አንዳርጋቸው ጽጌ ለፋሽስቱ የወያኔ አገዛዝ ተላልፎ ቢሰጥ በአካሉና በህይወቱ ለሚደርሰው ሁሉ የወያኔ ፋሽስቶችን ዋጋ የሚያስከፍል መሆኑን ከአሁኑ እናስጠነቅቃለን ይላል እና እነዛ ዋጋዎች ምን ሊሆኑ ይችላሉ የሚል ሀሳብ አለት የግንቦት ሰባት መሪ በእዛ ቦታ ላይ ስንደርስ እንነጋገረዋለን እሱ መጀመሪያ አሁን ራይትናው የግንቦት ሰባት እንደ ድርጅት እንቅስቃሴ የሚያተኩረው የየመን መንግስት እንዲህ አይነት ነገር እንዳያደርግ ማድረግ ነው። ከዚህ አልፎ ግን ለኢትዮጵያ መንግስት ከሰጠ የኢትዮጵያ መንግስት ትግሉን ወር በኢትዮጵያ ውስጥ ዴሞክራሲ እንዳይመጣ የሚያደርገውን አፈና ከኢትዮጵያም ውስጥ ከኢትዮጵያም አልፎ በሌሎች ሀገሮች እንቅስቃሴ አደርጋለሁ ካለና የትግሉን ሜዳ ካሰፋው ከዛ በኋላ የሚሆነውን ነገር እንግዲህ ሁላችንም እናያለን። ዶክተር ብርሃኑ አንድ አዲስ አበባ ውስጥ ከሚገኝ በግል ስም የተመዘገበ ተቋም ለስለላ ጉዳይ የታለሙ ማልዌሮች እንደሚደርሷቸው ድርጅቱን አዲስ አበባ ላይ አለ ያሉትን በስም ጠርተው ተናግረዋል። ስለ ሁኔታው ተጨማሪ ማብራሪያዎችን ለመጠየቅ ወደ ሰነአ የመንና ወደ አዲስ አበባም ደውዬ ነበር። ለጊዜው የየመን ስልኮች ባይነሱም ዋሽንግተን ዲሲ ከሚገኘው የየመን ኤምባሲ ጋር ተገናኝቼ ነበር። ያገኘኋቸው ባለስልጣን ለጊዜው ከሀገራቸው መንግስት የተሰጣቸው ማብራሪያ እንደሌለ ገልጠውልኛል። ወደ ኢትዮጵያም ደውዬ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲንም አነጋግሬ ያለሁ። እርሳቸውም ለጊዜው በእጃቸው ያለ ዝርዝር መረጃ እንደሌለ አሳውቀውኛል። ሁኔታውን በመጪ ቀናትም እየተከታተልን እናቀርብላችኋለን።